በኢትዮጵያና በኤርትራ መካከል የሰላም ስምምነት ተጀምሯል የሚል እምነት የለኝም። በሁለቱ መሪዎች መካከል ግንኙነት አለ። በሁለቱ አገሮች መካከል ግን ግንኙነት አለ የሚል እምነት የለኝም። ንግግርና ድርድር ካልተጀመረ አስከፊ ሁኔታ ይከሰታል ይላሉ የህወሓት ኢህአዴግ ነባር አባል አቶ ስብሀት ነጋ ናቸው። በሌላ በኩል የኢህአዴግ የህዝብና የውጭ ግንኙነት ኃላፊ አቶ ሳዳት ነሹ በበኩላቸው በኢትዮጵያና በኤርትራ መካከል የተጀመረው የሰላም ግንኙነት ኢትዮጵያ ከሌሎች ሀገሮች ጋር የሚኖራትን ፖሊሲ አልለወጠም። ስምምነቱ ሁለቱም ሀገሮች ከነበሩበት የሰላም እጦት ወጥተው ተደምረው በፍቅር መስራት የሚችሉበትና ለቃጣናውም እድገትና ለቃጣናውም እድገትና ሰላም አብረው እየሰሩ የሚገኙበት ነው ይላሉ። ባልደረባችን በትረ ስልጣን ነው ሁለቱን ያወያየው። ስለ ባንኮች፣ ስለ አየር መንገድ፣ ስለ ቴሌና ስለ ሌሎችም ትላልቅ ፕሮጀክቶችን በተመለከተ በሽርክና ወይም ደግሞ ሙሉ በሙሉ ወደ ግል ዘርፍ ማስተላለፍ የሚለው የገዢው ፓርቲ አባላት ብቻ ሳይሆኑ ሌሎችም ነጻ ተንታኞች የኢትዮጵያ አየር መንገድ ከዘመናት ጀምሮ መንግስት ይዞ የቆየ ስለሆነ አዋጭነቱም ግልጽ የሆነና አሁንም ብዙ አየር መንገዶች ሲከስሩ የኢትዮጵያ አየር መንገድ ግን ጠቅላላ ፍሊቱ ከአንድ መቶ በልጦ የሚሄድባቸው አገሮችም ጨምሮ የጠነከረበት ጊዜ ነው ያለውና፣ ተዳክመዋል፣ ለሙስናና ለሌሎችም ተዳርጓል ከሚባሉት ኩባንያዎች የሚመደብ ነው። የኢትዮጵያ አየር መንገድ የኢትዮጵያ አየር መንገድ እንደተባለው ትርፋማ የአየር መንገድ ነው። እርባማ ተቋም ነው። በተለያየ ጊዜ የተለያዩ አቅሙን የሚያጎለብቱ ስራዎችን እየሰራ ያለ ተቋም ነው። በዚህ ላይ ምንም የሚያወላዳ ነገር የለም። ነገር ግን ፕራይቬታይዝ ይደረግ ሲባል ኢትዮጵያ አየር መንገድንም ጨምሮ ሌሎችም ተቋሞች በተመረጠ መልክ ለቀጣይ ለሀገሪቷ የሚያመጡትን ውጤትና ተቋም እንደ ተቋም ጎልብቶ የሚወጣበት ሁኔታ ለማመቻቸት ሲባል ፕራይቬታይዝ ይደረግ ከተባሉት አንዱ ነው። ይሄ ሲባል ብዙ ጊዜ የሚነሳ ኢትዮጵያ አየር መንገድ ትርፋማ ነው፣ የኢትዮጵያ አየር መንገድ ኢትዮጵያን በየዓለም ዙሪያ እያስታወቀ ያለ ነው የሚል አለ። ይሄ ተዘንግቶ አይደለም፣ ይሄ ተትቶ አይደለም። ኢትዮጵያ አየር መንገድ አሁንም ብራንዱ እንዳለ የሚቀጥል ነው። ነገር ግን አየር መንገዱ አሁን እያመጣ ካለው ውጤት በተጨማሪ ከዚህ በላይ ሊያድግ የሚችልበትን ሁኔታ ለማመቻቸት ተብሎ የታሰበ እና አምባሳደር መሆኑን ኢትዮጵያን ማስታዋወቅ ማግኘት የሚችልበት ሁኔታ ሳይዘነጋ ከዚህ በላይ በቴክኖሎጂ በተለያዩ ማዕቀፎች እየታገዘ እንዲሄድ ለሀገርም የሚያመጣውን ጥሪት ወይም እሴት ከግምት በማስገባት የታሰበና የተወሰነ ነው። ስለዚህ ተዳክሟል፣ ወድቋል በሚለው መመዘኛ ብቻ አይደለም መታየት ያለበት። ሙስናን በተመለከተ መንግስት ከባለስልጣኖች ጀምሮ ሁሉም በዚህ ጉዳይ ላይ የሚጠረጠር ፍርድ ቤት እያቀረበ እንደሆነ የሚታይና በሚዲያም የሚገለጽ ነው። አቶ ስብሀት በዚህ ጉዳይ ላይም አስተያየት ሰጥተውናል እንደዚህ አሉ ኤግዚኪዩቲቩ ተጠያቂ ተጠያቂ መርማር የሚሆንበት መሆን የለበት ስፔሻል አቶርኒ ስፔሻል መርማሪ ስፔሻል ተጠያቂ ተጠያቂነቱን ለፓርላማ እ ከመጀመሪያው ጠቅላይ ሚኒስትር መለስ ኮረብሽን ያጸዳል የሚል ስቴት ኦፍ ማይንድ ኖሮኝ አያውቅም ሀይለማርያም እንደ ስለዚህ አሁን ያለው ዝን ላይ ቂም በቀል ለመውጣት አቶ ሳዳት ይቀጥሉ በመጀመሪያ አሁን ምንም አይነት ዝላ የለም። ለውጥን ያለው ለውጡን የሚፈልጉትን የሚያግዝ ለውጡን የማይፈልጉትን ደግሞ የሚያስቆጭ እና የተለያዩ ስያሜዎችን የሚያሰጥ ሊሆን ይችላል። የሆነ ሆኖ በሙስናና ብልሹ አሰራር ወይም በሕዝብና ሀገር ሀብትን በመዝረፍ ጉዳይ ላይ የተጠረጠሩ የተለያዩ አካላት በየደረጃቸው ከከፍተኛ አመራር ጀምሮ እርምጃ እየተወሰደ ነው። በህግ አግባብ የሚጠየቁበት ሁኔታ እየተመቻቸ ነው። ይሄ ማን ነው ቀድሞ መጠየቅ ያለበት የሚለው በደረጃው መመለስ ጥሩ ነው የሚሆነው። እንደ ኢህአዴግ ማንም ሰው የህዝብ ሀብት የሀገር ሀብት የዘረፈ የሰብአዊ መብት ጥሰት ያደረገ ማንም አካል በደረጃው ተጠያቂ ነው፣ በህግ አግባብ ተጠያቂ ነው የሚሆነው። ይሄ ለበቀል አይደለም፣ በገመገብ ነው። ልክ እዚህ ላይ ለውጥ ማምጣት አለብ። የህዝብ ሀብት ተመዝሯል ተመዝብሯል ትላልቅ ፕሮጀክቶችን ሳይቀር ያመከነ አካል ሊጠየቅ ይገባል። ይጠየቃል፣ እየተጠየቀም ነው ያለ። ስለዚህ ይሄ ዝላይ መባል የለበትም። ይልቁንም በጣም አፕሪሺየት መደረግ ያለበት በእርምጃ አወሳሰዱ ላይም የተለያዩ ሀሳቦች ይነሳሉ። እስካሁን እየተደረገ ያለው ማንኛውም የህዝብ ሀብትና የአገርን ሀብት የዘረፈ ሁሉ ይታሰራል፣ ይታሰራል፣ ይጠየቃል፣ በቁጥጥር ስር ይውላል። ይሄ በተወሰነ አካላት ላይ ብቻ እንጣጠር አይደለም። ሌሎችም የጊዜ ሂደት ካልሆነ በስተቀር ሌሎችም የሚጠየቁ ነው ያሉ። ከሁሉም ብሔራዊ ድርጅቶች ከሁሉም የሀገሪቷ ኮርነር የሀገርን ሀብት የዘረፈ ሁሉ ይጠየቃል። በተለይ አሁን የቀረን ኢትዮጵያና ኤርትራን በተመለከተ ነው። አቶ ስብሀት ተጠይቀው እንዲህ ብለው ነበረ። በኢትዮጵያና በኤርትራ የሰላም ጉዳይ ተጀምረዋል የሚል ነገር የለኝም። የተጀመረ ነገር የለም የሚል ነው ወይ? ሊጀመር ግን ሁኔታ ተፈጥረዋል ወይስ አልተፈጠረም? በሁለቱ ግንኙነት አለ በሁለቱ ሰዎች በሁለቱ ሀገሮች ግን ግንኙነት አለ የሚል እንትን የለኝም። አቶ ሰናት ኢትዮጵያና ኤርትራ በጠቅላይ ሚኒስትር አብይ አህመድና በፕሬዚደንት ኢሳያስ አፈወርቂ መካከል የሁለት ሰዎች ስምምነት እንጂ የሁለት ሀገሮች ስምምነት አለ የሚል አቋም የላቸውም። አቶ ስብሀት ይቀጥሉ። የኢትዮጵያና ኤርትራ ጉዳይ ታሪኩን ወደ ኋላ መለስ ብለን ማየት የሚጠበቀን ብን አይመስለኝም። በገሀድ የሚታወቅ ነው። በተፈጠረው አብለ መስማማት ብዙ ዋጋ ተከፍሏል። ስለሆነም ኢህአዴግ በጥልቅ ታድሶ አይቶ ለውጥ ሊያመጣበት የሚገባ ዋነኛነት ብሎ የያዘው አንዱ የሰላም ጉዳይ የጎረቤት ሰላም ጉዳይ በሚገባ ተገምግሟል። ስለዚህ በኤርትራና በኢትዮጵያ መካከል የነበረውንም የአለመግባባት ችግር በሰላማዊ መንገድ መፍታት መቻል አለን የሚለው አቋም ተወስዶ እንዴት ይፈታል የሚለው በዝርዝር አልተመለሰም። ግን የለውጥ አመራር የራሱን ክህሎት ጨምሮበት ሊፈታው ችሏል። ይሄ እኔ የግለሰቦች ነው ብዬ አልወስድም። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድና ፕሬዚደንት ፕሬዚደንት ኢሳያስ አፈወርቂ ሁለቱም የሀገር መሪዎች ናቸው። በግለሰብ ከመገለጽ ይልቅ በሀገር መሪነት መገለጽ የሚገባቸው ዲዘርቭ የሚያደርጉ አመራሮች ናቸው። አቶ ሳዳት አቶ ስባት ከዚህ አልፈው ሁለቱም ሀገሮች የደረሱበት ውሳኔ ለኢትዮጵያ አደጋ አለው ብለው ነበረ፣ እና አደጋውም የገለጹት በሚከተለው መንገድ ነው። ፕሬዝደንት ኢሳያስ ለዘመናት ተከልክሎት የነበረ ኢትዮጵያን የመቆጣጠር በኢትዮጵያ ከባድ የማስገባት ኢሳያስ አካባቢውን እንደፈለገ ለማድረግ አሁን ያንን እድል አግኝተዋል። ለፕሬዚደንት ኢሳያስ ትልቅ ጊዜ አውድር ነው። ሁለተኛ ሀያ ሰባት አመት ትግርኛ ጠቀማለት፣ ሀያ ሰባት አመት አሽቃላ አለ አሽቃላ ልማት ቪሸስ ሰርክል የፈጠረብን አይደል? ጌም ኦቨር ሆነዋል። አንድ ኢትዮጵያዊ ይሄ ሲሰማ ይተኛል? ኢህአዴግ እንደዚህ አይነት ሁኔታ ነው አሁን ያመቻቸው፣ ወይም ገዢ ፓርቲ ወይም ጠቅላይ ሚኒስትሩ የሚመሩት መንግስት እንዲህ አይነት ሁኔታ ለፕሬዝደንት ኢሳያስ አፎወርቂ አመቻቸ ብለው ነው እየከሰሱ ያሉት። ይቀጥሉ። ኢህአዴግና ኢህአዴግ አመራር በመሰረታዊነት አንድ ሀገር ወይም ኢትዮጵያ ከሌሎች ሀገሮች ጋር ያላትን ከውጭ ሀገራት ጋር ያላትን የውጭ ፖሊሲ አልለወጠም። አሁን የተጀመረውም በኢትዮጵያና ኤርትራ መካከል የተጀመረውም የሰላም ግንኙነት ወይም ስምነት ያንን የሚጥስ የሚሽር አይደለም። በዋናነት ኢትዮጵያና ኤርትራ ከነበሩበት የሰላም እጦት አንዳንዴም ጦርነት አልባ በሚባለው መራራቅ ከነበሩበት ችግር ወጥተው በጋራ ተደምረው በፍቅር መስራት የሚችሉበት አንዱ ለሌላው እያገዘ ለቀጠናው ሰላም ለቀለጠናው እድገት መስራት የሚችሉበት ጉዳይ ላይ ነው እየሰሩ ያሉት። ከሰላምም አልፎ በዚህ ደረጃ ላይ እየተጓዝንን ያለ ነው። ይሄ ማለት የሀገርን ሉዓላዊነት የሀገርን ጥቅም አሳልፎ ከመስጠት ጋር ምንም የሚያገናኘው ነገር የለም። አንድን ሀገር ለማግዘፍ ወይም ተቆጣጣሪ ለማድረግ የእኛን ሀገር ደግሞ ወይም ኢትዮጵያን ደግሞ በኤርትራ ቁጥጥር ስር ለማዋል አይደለም። ይሄ ሂሳብ የሚመጣው እንደሚመስለኝ ከዚህ በፊት ከለውጥ ወይም ከታድሶ በፊት ስናስበው በነበረው አመለካከት ካሰብ ነው፣ ይሄ መምጣቱ የሚገርም አይሆን። አሁን ግን በለው በለውጥ አስተሳሰብ በአደገ አስተሳሰብ ቀጠናውን ማንም ተነስቶ ሊቆጣጠር አይችልም። ሁሉም ሉዓላዊ ሀገር የራሱ አጀንዳ የራሱ ሉዓላዊነት አለው። ነገር ግን በጋራ ጉዳዮች ላይ በሰላም ጉዳዮች ላይ አብሮ ለመስራት የሚያደርገውን ትብብር ለማስቀጠል የተደረገ ነው። ከዚህ በፊት ሀያ ሰባት አመት እኮ ኢሳያስ እንዲህ ሊያደርግ ነው፣ ኤርትራ እንዲህ ሊያደርግ ነው፣ ሻእቢያ እንዲህ ሊያደርግ ነው ብለን ብዙ ጥረናል። ዋጋን ያስከፈለን ያመጣልን ትርፍ የለም። ስለዚህ አሁን እሱን ደግመን እያል ልናገኘው የምንችለው ሰላም ልናገኘው የምንችለው ኢኮኖሚያዊ ትስስር ማጣት ወደ ነበርንበት ወደ መመለስ ነው የሚወስደን። ማለት ኢህአዴግ ስራ አስፈጻሚም ከኤርትራ ጋር ሰላም ማውረድ አለብን ብሎ ሲወስን ይሄ አደጋ አለ ብሎ ያስቀመጠው ነገር የለም። አንድ የመጨረሻ ነጥባቸው አቶ ስብሀት በዚህ ጉዳይ ላይ አሁን ባሉት ላይ መሆን አለበት ስለሚባለው ነገር አቶ ስብሀት ያላቸው አመለካከት ይሄ ነው። ንግግር ካልተጀመረ ድርድር ካልተጀመረ በጣም አስከፊ ሁኔታ ይፈጥራል። ስለዚህ ንግግር መጀመር

ስለዚህ ልድገመውና የሰላም ስምምነት ሪያድ አይደለም፣ ሳብስታንሱ ከአልጀርስ ነው የሚመጣ። አልተነሱም ነው ምል ያለው። ጦርነት ማን ጀመረ? ሀያ አምስት ኪሎ ሜትር ቦርደር ማንጣሰ ክሌምስ ኮሚሽን እንዴት አለ? ፓውንድ የት ሆነ? ስለ ኢትዮጵያና ኤርትራ ግንኙነት ነው ምል ያለው፣ ስለ ሰዎች ግንኙነት አይደለም። ምን ይላሉ አቶ ሰዳት? በተለያዩ ጊዜ መሪዎች ተገናኝተዋል። መሪዎች ብቻ አይደሉም፣ የክልል መሪዎችም ለምሳሌ የህወሓት አመራሮችም ተገናኝተዋል። እስከማውቀው ድረስ ንግግሮች ይኖራሉ እነኚህም መስመር ማስያዝና ለሁለቱ ሀገር ጠቀሜታ የሚል ውይይት ማድረግ ድርድር ማድረግ ያስፈልጋል እየተደረገ ያለ ነው ብዬ ነው የምወስደው የውጭ ሀገር ጣልቃ ገብነት የሚለው ሀገራችን በራሷ ለውጥን እያመጣች አለች ነገር ግን በለውጡ ላይ ያላቸውን ድጋፍ በማናቅ መልክ የምትጠቀም ሀገር እንደሆነች ውጫ ማስመር ጥሩ ነው ይሄ የሀገሪቷ ሉዓላዊነት ወይም የሀገሪቱን ተጠቃሚነት ለአደጋ በማያጋልጥ አሳልፈው ሊሰጥ በማይችል መልክ እየተካሄደ ያለ ስራ መሆኑንና ከኤርትራ ጋር ያለው ግንኙነት በዚህ መልክ የሚካሄድ መሆኑን ለመግለጽ፣ ይሄ ውይይት እያገባደድን ባልንበት ሰዓት ዛላምበሳና ሰንአፈ ራማና አድ ኋላ ሁለቱ መንግስታት እስካሁን መግለጫ ባልሰጡበት ሁኔታ በሩ ተዘግቷል ወይም መንገዱ ተዘግቷል፣ የፌዴራል መንግስት ፈቃድ ካላመጣችሁ የሚል ጥያቄ እንደሚቀርብላቸው ከኢትዮጵያ በኩል ይሰማል ከኤርትራ በኩል እስካሁን የተሰጠ መግለጫ የለም ለምን እንደተዘጋ ያውቃሉ ይከፈታል አይከፈትም በሚለውስ የህዝብ ጥያቄ ሆኗል እና የሚያውቁት ነገር አለ እሱን የሚመለከተው አካል ሀሳብ ቢሰጥበት ጥሩ ነው በፖለቲካው በኩል ግን እኛ ኢህአዴግ የምናውቀው በሁለቱ ሀገራት መካከል ከሰላም ውይይቱ በኋላ የመጣ የሀሳብ ለውጥ ወይም ችግር የተፈጠረ ችግር የለም ይሄን የሚከታተለው አካል ሀሳብ ቢሰጥበት ጥሩ ነው እሺ፣ አመሰግናለሁ። አቶ ሰዳት ነሻ ከኢህአዴግ ጽህፈት ቤት አዲስ አበባ። አመሰግናለሁ። አመሰግናለሁ።